መዝናኛ ኢንፋአሰን ኢንሳን አሽኮረክ ያበዝ አሽኮረክ ያሱዳን ገጣሚ ናቸው። መምህር ጆሮቸውን እየቆነጠ ስላስተማራቸው ተማሪዎች አሁን ጥሩ ጥሩ ቦታ ይዘዋል። ፖለቲከኛም ነበሩ። አድጊ ማለት ምን እንደሆነ ታውቃለህ? በትግርኛ አህያ ማለት ነው ው ለአህያነቴ የስንት ዓመት ታገልኩ መሰለህ? አስቻለው አስታጥቄ ያብተው የረጅም ጊዜም ስደተኛ ናቸው። ለዛሬ እንግድነት ጋብዘናቸዋል። አብራችሁን አምሹ። መሐመድ ወርዲን የማየት እድል አጋጥመውታል ወይም ሰይድ ከሊፋን እዛ ሱዳን ውስጥ? መሐመድ ወርዲ ገና ከዚህ ከሱዳን ከመርቀቁ በፊት አውቀዋለሁ። በጣም ወደው ዘፋኝ እሱና ሰይድ ከሊፋ ሱዳን ብቻ ሳይሆን ኢትዮጵያ ውስጥም በጣም ይደመጡ ነበረ ሁለቱ። ሌሎችም የሱዳን ዘፋኞች አሉ ግን ሁለቱ በጣም ዝነኛ ነበሩ። ሞቱ ሁሉም። አንተ የኢትዮጵያ ዝርያ ያላቸው የሚባሉ አሁን ናድር ከድር የሚባል ነበረ። አሁን እቺ ነዳል ገላ፣ ነዳል ገላ ብዙ ኢትዮጵያውያን ይወዷታል፣ እሷም ኢትዮጵያን ትወዳለች። እኔ ግን አልወዳትም። ለምን አይወዷትም እርሶ? ተወኝ እንግዲህ። እኔ ሽማግሌ ነኝ። ለሽማግሌ ጨዋታ የምትሆን አይደለችም። እሺ፣ በዚህ ምክንያት ነው እንጂ በድምፁ አይደለም የሚጠሉት? አይ አይደለም። እዚህ ካርቱም ብዙ ነገር አለ። ነጋሽተው እኔ ትልቅ ሰው ነኝ። እኔ ስለ እነሱ ለወጣቶቹ ምን አገባኝ። ወደ እነ መሐመድ ወርዲ ልመልሶት። አሁን የሚያስታውሱት ሙዚቃ አለ ከሁለቱ ከሰይድ ኸሊፋና ከመሐመድ ወርዲ እንዴ አስታውሳለሁ። እዬ እነሱ ካሴት ሁሉ ከእጅ አለ። እነዚህ እኮ ከአፍሪካ እንጀት አይጠፉም። እነ ሰበርተን በርተን ያስታውሱታል። አሁን ኧረ እኔ ሌላ ልስፈንልህ ተፈለቅ አዎ፣ እሺ እስቲ ኦምረ ዝውር ኦምረ ዝውርን ትፈልገዋለ? እሱ ታዲያ ሰበርታ አደለም። ኦምረ ዝውር ኦምረ ልሀያ ያ ኦምረል ሙና። አዎ ደግሞ ሌላ አለ። ቻይናዎች ሁሉ አሁን የሚዘፍኑት እንዴ ወርዲ ወርዲ ምኑ ይዘለቃል ል ምኑ ይዘለቃል። አይ ዝም ብለ ከኢትዮጵያ ሕዝብ ጋር አታጣልኝ። የዘፋኝ አይደለም፣ ድሮ የዘፋኞች ቡድን ነበርኩ። አታጣልኝ። ሌላ ነገር ካለ ጠይቀኝ። አድመናየም ተጅማና አጀነ ሑበና ይለ ጋዜጠኝነቱን ተሰ ሙዚቀኛ አልሶ እንዴት ያምርብህ ነበር። أمن نفسي وأقول بكرة الجنة ومن بعيد يا ما يا ما. صبرنا ومن قلبي بدعي attıştı yanımda كل يوم في جمالي የሰይድ ከሊፋ ንግል ሁሉን ሙዚቃዎች ዘፍናቸዋለን። እንዲያውም በሰማንያ አንድ ኢትዮጵያ ህጅ አዘዞ እዚህ ቤተሰቦች አጠገብ የሆነ የሙዚቃ ቡድን ያቋቋሙት በአካችችን ዘፈን እንኳን ልስፈን ብያቸው ስዘፍና መሸሁ። ቤተሰቦች በተቀመጡበት መካከል ዘየኩም ኬስነኩም አለሚን ዘመን ማሹፍተኩ ሁሉ ሁሉሪ አለ በኋላ ሳ ያለው አንድ ሴት ተነስታ ከእኔ የበለጠ የእሱን ድምጻስ መስላት ዘፍ ነው አፍሬ ተረውየ ግራይን እዤ ወደ ቤት ሄድኩ። ላሃለሁ ሰይድ ከሊፋ ከፖለቲካ ነጻ ሰው ነው። መሐመድ ወርዲ ደግሞ የሶሻሊዝም አቀንቃይ ነው። ያው አንተ ታውቀዋለህ። አይነስትልኝ እንደምነቾ፣ አይነስትልኝ እንደምነቾ። ከሱዳን መጣኝ ልናያቸው እዛ ካርቱም ሱዳን ውስጥ ከ30 ዓመት በላይ አስቆጥረዋል። ብዙ ሰላሳ አራት ዓመት ሰላሳ አራት ዓመት ስንት ይሆናል እድሜው? ያው እንግዲህ ብበልጥህ በአስር አመት ምናምን በአስራ ዘጠኝ ሀምሳ ሶስት አመተ ምረት ተወለድኩ በኢትዮጵያ አቆጣጠር ነው ምልህ። ትምህርቴን በሙሉ የጨረስኩት በንጉሱ ዘመን ነው። ስልሳ ስድስት ግርግር ነው የነበረው በስልሳ ሰባት አቆምኩ። በቃ አለቀ። ያኔ ሰባተኛ ክፍል ከጎንደር ዙሪያ ተነስቼ እዛ በለሳ የሚባል ሊዋ አውራጃ የሚባል ሀገር ሄድኩና፣ ይገርማል ከክፍለ ሀገሩ በአንደኛ ውጤት ግጥሞቾ በዚህ በእኛ ጣቢያም የተላለፈ አሉ። ሌሎችም ግጥም አለሁት። እስቲ አንድ ሁለቱን እስቲ እርስዎ የሚወዱትን ያንብቡልኝ። አሁን ባጭሩ ስለ መንግስቱም የጻፉት ስለ ሱዳንን የጻፍኩት አለ። ስለ አፍሪካ መሪዎች የጻፍኩት አለ። አንተ ምረጥና አንዱን ላንብብል። ባጭሩ ነው የሚያነቡልኝ። ሁለቱን ያንብቡልኝ፣ ግን አጫጭር አድርገው የአፍሪካ መሪዎችንና ስለ ሱዳን የጻፉትን ግማሽ ግማሹን ያነቡልኛል። ኦኬ በህበክ ያሱዳን በህበክ ያገራን ኢሽታማቅ ስኒን ወሙንዙ ተማኒን ኢንታ ሄሮወሙዲት ኢንተ አሰን ኢንሳን አሽኩረክያበዝ አሽኩረክያ ሱዳን። ስለ ሱዳን ሲሉኝ በአማርኛ የገጠሙ መስሎ የነበርኩ ላልተወለድኩባት ግን ላደግኩባት ጎርምሽና ርጄ ለምገኝባት ክፉን ከበጎ ለለየሁባት በሽታን አደጋን ለቀሰምኩባት ስንት ወገኖችን ወጣት ወንድ ሴት በሞት ላጣሙባት አላለቀስኩባት ለስንቶች በደስታ ለዘፈንኩባት ገጠር ከተማውን ለይቼ ማውቃት እንደ ሀገር ዜጋ ለታየሁባት ስንት ወዳጅ ዘመድ ላፈራሁባት መጥፎውን እንደ መጥፎ፣ ደስታን እንደ ደስታ ላየሁባት ሀገር የስደት የቦታ ለብዙ አመት የህይወት የትዝታ ለሀገር ሱዳን አለብኝ ውለታ። علي انا ما غريب انا مين لكم <applause> ለአፍሪቃ መሪዎች መቼም ሙገሳ ነው የጻፉት፣ እርግጠኛ ነኝ እኔ ስድብ ነው እንጂ። ያ ቤት አስጨርሰኝና አታቅርበው፣ እሺ። እንቅልፍ የማጠግብ ብተኛ፣ ቀንከሌት፣ ሁሌ መገላበጥ፣ ሁሌ ማንጎላቸት፣ ረሃቧ ይመራት፣ ሀሩር ቁሯ ይደንቃት፣ በሽታውም ግርዶ ግርዶ የማይጨርሳት ምዕራቦች፣ ምስራቆች፣ ሰሜኖች ረግጧት፣ ትንሽ የማያማት ትንሽ የማይሰማት ድህነት በሽታ ለእሷ ጌጥ ነው። በቃ የነጨ ቆሻሻ የማራገፊያ ሁሌ ተሸሽጋ ሁሌ ተደብቃ፣ አረ መቼ ይሆን እንዲያው የምትነቃ የነጮቹ ገረድ እንቅርፋ ማፍሪካራሙናአቅመናዮ ተቅማና ለናትሕበና ቅድሜ ለምን ይልቅ ክብር ለአድዋ ያ ሁሉ የጥቁሮች የመከራ ጽዋ በጥቁሮች ጀግንነት በነጮች ውርደት ምራፉ ተዘጋ። የአፍሪካ ባርነት ነፃነት ታወጀ። በመላው ዓለም ላይ አፍሪካም ከእንቅልፏ ባነነች እንድታይ የአፍሪካን ከእንቅልፏ መምጣት እንዳወቀ ያ ነጭ ተኩላም ህንጥሉ ወደቀ። ግብዣውም ቀጠለ ጭቆናም ወረደ። ጥቁር በሱነቱ ልቡ እየነደደ በአፍሪካው እየተራመደ ፈረንጅን ለመቅደም በአቋም ተራመደ። የአፍሪካ አንድነት ድርጅት ወለደ። ጥቅሙ የቀረበት ነጭም ተናደደ። ደግሞ ሌላ ዘዴ አሁንም ዘየደ። ትንሽ አዘናግዶ ያ ነጭ ከይሲ እንኳን ለነሱ ቦታ የሚባል ዲሞክራሲ እንደምንም ተቦክቶ እንደሚጋገር ስልጣን በሚባለው በጣም ጣፋጭ ማር ህገ መንግስት በተባለ በአማረ ሞሰብ ጥቁር ተሰብስቦ ሊበላ ሲቀርብ ቢከፍቱት ባዶ ነው የለውም ምግብ ባዶ ባዶ ያንን ባዶ ሞሰብ እያዩ ባይ ናቸው መንጫጫ ጀመሩ። እሱ በርሳቸው እንደ መጀመሪያው አርፋ እንዳትተኛ የፈረንጅ ቀላዋ የልጆች ምቀኛ እየበጠበጡ አላስተኛም አሏት። ፈረንጅም ዞሮ መጣ አጋድሞ ሊግጣት፣ እባክህ ፈጣሪ ከተኩላ ታደጋት። እባካችሁ ልጆቹ አትበጣበጡ፣ ከቤታችሁ ብሉ፣ ከነጫት ከላወጡ ውስጡ መርዝ አለበት የፈረንጅ ወጡ። ይልቅስ በአንድነት ህብረትን ፈጥራችሁ፣ ለዚች ቆስቋላ አፍሪቃ እናት እናታችሁ ውለት አዋሉላት፣ ጥሩ አትባካችሁ፣ የአንድነቱን ማሳ በህብረት ዘርታችሁ፣ ዙሪያ ዳር ድንበርን ወርተራ ገብታችሁ፣ ነጭ ተኩላ እንዳይገባ እየጠበቃችሁ ደጅ ወጣውን ዘመድ አዝማዳችሁ ወደ ቤቱ እንዲገባ በሩንም ከፍታችሁ ያ የእሱ ነው፣ ይህ የእኔ ነው ማለትም ትታችሁ የአንዲቷ አፍሪቃን ጃንጥላ ይዛችሁ ነጭን አስገዱት እስኪ በተራችሁ ለልጆቿ ትኩር አፍሪካ እናታችሁ። በጣም አመሰግናለሁ። ታረፋው ፕሮግራም ሳያጥርብህ የዛሬ ስንት ዓመት ያቀረፈውን ፕሮግራም እሱን አንስቼ ልንገርህ፣ ልውቀስህ። እሺ የአረቦችና የእስራኤላውያንን ጉዳይ ስታነሳ ነቢያት ከእስራኤል ተነሱ፣ ዓለም ከእስራኤል ተዘረጋች። ይህን ፕሮግራም ታስታውሰዋለህ? እኔ እንጃ ኔትስ አይለኝም። በጣም ነው ያኮረፉ። ዓለም ከኢትዮጵያ ነው የተዘረጋችው። አዳም እኮ ኤዶም ገነት ኢትዮጵያ ነው የነበረ። እንደገና ሌላ ማስረጃ ፍሳ ዜን መጽሐፍ፣ ማንም ሰው ያንብብ ከኖኅ እስከ ኢህአዴግ የሚለውን ልጆች አለዎት አሉኝ። ሁለት አንድ ሴትና እንደሆን ሁለቱም ሱዳናውያን ናቸው። አንዷ ሁን የሶስተኛ አመት ተማሪ ነች። አንዱ ደግሞ የደቡብ ሱዳን ዜጋ ነው። ይህ ንጹህ ኢትዮጵያዊ ነው። ፈልግ፣ ግን አንድ ነገር ልንገርህ፣ እኔ ሚሊዮን ልጆች አሉኝ። ይሄን ነገር አስተላልፍልኝ። ለአስራ ስንት አመት መምህር ሁኜ ቆይቻለሁ እዚህ ያስተማርኋቸው ልጆች በሙሉ ዓለምን ዙረው ጥሩ ጥሩ ቦታ ይዘዋል። ይደውሉልኛል። ቆንጥጨ ረግጭ፣ እንደ ሀገር እንደ ድሮ ጠጠር በላይ ጠጠር በታች አድርጌ ጆሮአቸውን እየቆነጠርኩ ያስተማራቸው ተማሪዎች አሁን ጥሩ ጥሩ ቦታ ይዘዋል። በመምህርነት የሰሩበትን ጊዜ በአጭሩ ይንገሩኝ። ከአስራ ዘጠኝ ስልሳ ስምንት ጀምሮ ነው። ችግር አጋጠመኝና ወህኒ ቤት ገባሁ በነፍስ ግድያ ምክንያት። ሰው ገደሉ ማለት ነው። ለሶስት አመት ያህል ክፍል ውስጥ ተዘግቼ የኢትዮጵያ ዲሞክራቲክ ህብረት ኢዲዩ የሚሉት ከወያኔ ጋር ተጋለው ለሞት የተፈረዱ ሀያ አንድ ሰዎች ነበሩ። እነሱ በነፃ ሲለቀቁ ትምህርት ቤት ከፈትኩ ገዳ አሪፍ። ወደ አራት መቶ ሀምሳ አዳሪ ህጻናት ብቻ ነበሩ ከተመላለሽ ሌላ ያኔ ኢዲዩ በጣም ደመቅ ብላ ትታይ ነበር። ኢዲዩን ኢዲዩ ያደረግኩት የዛን ጊዜ ነው እላለሁ፣ ግን አሁን ቆጨኝ። የኢዲዩ ውስጥ ብዙ ትልቅ ስራ ሰርቻለሁ። በጣም ይጥምሃል። ሳይታወቀኝ አድጊ ማለት ምን እንደሆነ ታውቃለህ? በትግርኛ አህያ ማለት ነው። ለአህያነት የስንት አመት ታገልኩ መሰለህ? ዛ ኪነት አቋቋም አቶ አስቻለው፣ የአባቶውን ስም ይንገሩኝ። እዛም ሰራሁ። ሰውየው ራሱ ልዑሉ ከልጃቸው ከዛ ቀጣፊ ሾላቃ ልጃቸው የበለጠ እኔን ያቀርቡኝ ነበር። በወቅቱ የአባቶውን ስም ይንገሩኝ። የልዑል መንገሻ ልጅ። የአባቶውን ስም ይንገሩኝ። ዋ ልዑል መንገሻ እያልሁ ልዑል መንገሻ፣ ስለ ልዑል መንገሻ እኮ ነው ምነግርህ። እኔ ደግሞ የእርስዎን አባት ስምን የጠየኩት። አስቻለው ማን ነው ምለው አስቻለው አስታጥቄ አብተው በጣም አመሰግናለሁ። በቃ አንድ ጊዜ ግን አንድ ጊዜ ግን የሁለት ደቂቃ ምስጋና ትሰጠኝ። ሁለት ደቂቃ የለንም፣ ምናልባት ሰላሳ ሴኮንድ። እንደዚህ ያም ሆነ ይህ፣ ነጋሽ እኔ አንተን ማውቅህ ለገልፉ ጦርነት ከአለም ነዋሴ ጋር ኢትዮጵያ እንዳንተና እንደ አለምነህ ያለ ሰው አትጣ ልጅ ውለድ፣ እንዳንተ አይነት ልጅ ውለድ። በቃ ይሄ ብቻ ምስጋና ለማቅረብ ነው፣ ሌላ ምንም የለኝም። እሺ፣ በጣም አመሰግናለሁ። በድጋ ከአንተ ጋራ በመነጋገሬ ዛሬ ጄኔራልነት ማድረግ ያገኘው ይመስለኛል። እሺ፣ አመሰግናለሁ አስቻለ ያለ አተሳቀ አንተ ደግሞ ትስቃለህ። እኔ በደስታ አውቻለሁ አንተ ትስቃለህ። ያለ ስደተኛውን መምህር ፖለቲከኛና አገጣሚን ከልብ አመሰግናለሁ። مالكم مشيت